የወልቃይት ሕዝብ የአማራ ማንነት ጥያቄ አስተባባሪ ኮሚቴ አባላት መካከል አቶ ሊላይ ብርሃነ በመጥፋታቸው በዳንሻ አካባቢ የተቃውሞ ሰልፍ ተካሂዷል። ከኮሚቴው አባላት መካከል አንዱ የሆኑት ኮሎኔል ደመቀ ዘውዴ ለዶይቼ ቨለ እንደተናገሩት የወልቃየት ሕዝብ ባነሳው የማንነት ጥያቄ ምክንያት በአካባቢው ማህበረሰብ ተቀባይነት ያላቸው ግለሰቦች በጸጥታ ኃይሎች ታፍነው እየተወሰዱ ነው። እሁድ በዘጠኝ አንድ ሌላይ ብርሃን የሚባለው ልጅ በመንገድ ጠፍቷል። ከጎንደር ወደ ዳንሻ ሲመጣ ያንን ልጅ በመጥፋቱ ምክንያት ህዝቡን ያልሆነ ቁጣ ተቆጥቷል። ግን ልጁን ያጠፋው ሰው ግን እኛ ገና እያጠራን ያለ ነው ተገድሏል አለ የሚለው እርግጠኛ አይደለም እና ግን አንዳንዶቹ ልጁ ሙቷል ውጡ ምናምን ብለው ከአስራ ስምንት በታች ሲሆን በተለይ ወጣቶች ለህብረተሰቡ ቀስቅሰውታል። ህብረተሰቡ ደግሞ ትንሽ ተናዶ መንገድ ዘግቷል። ያንን ነገር ምክንያት ተደርጎ የተለያዩ ወከባዎች አሉ። የትግራይ ክልል መንግስት መዋቅር የተለያዩ በህብረተሰቡ ሽብር እንዲፈጠር እያደረገ ነው። ታርጋ የሌላቸው መኪናዎች እየዞሩ ሰው አፍነው ይወስዷቸዋል። ማንነት የሚለው እንዳትናገሩ፣ ትግራይ ነን በሉ የሚለው ህብረተሰቡ ህገ መንግስታዊ መብቱን እንዳይጠቀም የተለያዩ ተጽዕኖዎች አሉ። ከዚህ አንጻር ተነስቶ ነው ህብረተሰቡ ለምንድን ነው እንዳንናገር የተከለከልን ህገ መንግስታዊ መብታችን እንዳንጠቀም ተከለከልን፣ አሁንም ሰው በየሄደበት ሄደበት ለምንድን ነው የሚታፈነው የሚታሰረው የሚለው ተቃውሞ ለመግለጽ ነው የወጣው። ጥያቄያችንን ለማዕከላዊ መንግስት አቅርበን ምላሽ እየጠበቅን ነው ያሉት ኮሎኔል ደመቀ ዘውዴ። የአካባቢው ነዋሪዎች ፀጥታ ኃይሎች በሚፈጽሙት ወከባና እንግልት ምክንያት የመኖሪያ ቀያቸውን ጥለው መሰደድ ጀምረዋል ይላሉ። ነዋሪ አሁን ከትግራይ መስተዳደር የሚያስተዳድረው ዳንሻ የሚባለው አካባቢ፣ ጸገዴ አካባቢ፣ ከወልቃይት ከተለያዩ ቦታዎችን አሁን እየለቀቁ እየመጡ ነው ያሉ ከትላንትና አሁን ሁለት መቶ ሰው ሰረቋ የሚባለው ቦታ ደርሷል። አሁን ኛ ህብረተሰቡ ተመለሱ ወደ ቦታችሁ ኛ ህገ መንግስታዊ ዘና መሄድ የሚገባን አግባብ አይደለም። በምናጨው ህብረተሰቡ ፈርቷል። ምክንያቱም መኖር አልቻለም፣ በአካባቢያችን የተለመደውን ስራችን መስራት ስላልቻል። በየማታ ማታ እየመጡም ቤታችን ያንኳኳሉ፣ ያስፈራሩናል። በዚህ ምክንያት እነዚህ የኛ ህፃኖችን ወደ ሰላማዊ ሰልፉ ስለወጡ እነዚህ ሰዎች ሁሉ እንደ ተፈላጊ፣ እንደ ወንጀለኛ አድርገው እነሱ ፈርጀውናል። ዋና ዋናዎቹ የሚፈልጓቸው ሰዎች እስከሚይዙ ነው እንጂ እነሱ ከተያዙ በኋላ ለሁሉ ሰው ወደኛም ይዞራሉ። እነሱ ሰዎች መንግስት በልማት ላይ ያለ እንዲህ አይነት ሽብር መፈጸሙ ትክክል አይደለም። ህብረተሰቡ ወዳልሆነ አቅጣጫ እየተመራ ነው። በህግና በ ስነስርዓት መካሄድ አለበት፣ የሚለው በተለያየ ጊዜ ለተለያዩ አካላትን አሳውቀናል። በወልቃይት ወረዳ በዳንሻ ከተማ በንግድ ስራ የተተዳደሩ የነበሩት አቶ ሊላይ ብርሃነ የአካባቢውን ነዋሪ ጥያቄ ለማዕከላዊ መንግስት በማቅረባቸው በጸጥታ ኃይሎች ሳይታፈኑ አሊያም ሳይገደሉ አይቀርም የሚል ስጋት ተፈጥሯል። ከዚህ ቀደምም ተመሳሳይ ጥያቄ ያነሱ የነበሩ ወደ 116 የሚደርሱ ሰዎች መጥፋታቸውንና አሁንም አስር ወጣቶች በሁመራ በእስር ላይ እንደሚገኙ ኮሎኔል ደመቀ ዘውዴ ተናግረዋል። አስራ ስድስት ሰዎች ዝርዝር አስገብተናል። መንግስት እንዲያጣራቸው እነዚህ ሰዎች በምን ምክንያት እንደጠፉ። እኛም ስናጣራ ምንም ጥፋት ሳይኖራቸው አማራ ነን ብለው በመጠየቃቸው ምክንያት ከአሁን በፊት በተለያየ ወቅት ከየቤታቸው እየተለቀሙ ጠፍተዋል። አሁን አንድ ባየው ካሳ የሚባለው ከጎንደር ወዳንቻ ሲወርድ ከአሁን በፊት አፍነው ወስደውታል። በኋላ ሁመራ እፍር ቤት አሁን አለ። እንደገና ጎይቶም አማረ የሚባለው ዳንሻ የሚባለው ወደ አድረመጽ የሚባለው ቦታ ሲሄድ ከመንገድ ቆይተውም እንደዚሁም አፍነው ጠልፎ ወስደውታል። አሁን እሱ ተከታትለን ስናጣራ ሁመራ እፍር ቤት ተገኝቷል። እንደገና አሁን ጎይቶም ርስካ የሚባልም በተመሳሳይ ሁኔታ በከተማ በዳንሻ ከተማ ዝም ብሎ ሲሄድ ያለ ምንም መጥሪያ ጎተው ወስደው አስገብተውታል። ወደ ሁመራ የሄዱ ሰዎች ቁጥር አስር ናቸው በጉዳዩ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ የፌዴራል ጉዳዮች ሚኒስቴር ባልደረባ ጥያቄው ተቋማቸውን እንደ أما يم ملكات